ብፁዕ አቡነ ማትያስ ቀዳማዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ የገናን ክብረ በዓል አስመልክቶ ለሕዝበ ክርስቲያኑ መልእክት አስተላልፈዋል። በመልእክታቸውም መልካም ምኞት አብስረው በይበልጥ ያተኮረው በሰላም ጥሪ ላይ ነው። በሀገራችን በኢትዮጵያ በገጠርና በከተማ የምትኖሩ ከሀገር ውጭ በተለያዩ አህጉር የምትገኙ የሀገራችንን ዳር ድንበር ለመጠበቅና ለማስከበር በየጠረፉ የቆማችሁ በሕመም ምክንያት በየጸበሉና በየሆስፒታሉ ያላችሁ እንዲሁም የሕግ ታራሚዎች ሆናችሁ በየማረሚያ ቤቱ የምትገኙ ኢትዮጵያውያንና ኢትዮጵያውያት ወገኖቻችን ሁሉ በልደቱ ፍጻሜ የሌለው ሰላምን ያበሰረን ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ እንኳን ለብርሃነ ልደቱ በሰላም አደረሳችሁ። በእርግጥም በእግዚአብሔርና በሰው መካከል ሰላም መፈጠሩን ለመረዳት እግዚአብሔር ሰው ሆኖ ከተገለጠበት ክስተት የበለጠ ሌላ ማረጋገጫ ሊገኝ አይችልም። ጌታችን ኢየሱስ ክርስቶስ ከዕለተ ልደቱ እስከ መዋዕለ ዕርገቱ ድረስ በፈጸመው የቤዛነት ተግባር የደፈረሰውን ሰላም እንደገና በመመለስ በሰውና በሰው በእግዚአብሔርና በሰው በመላእክትና በሰው መካከል የነበረውን የጥል ግድግዳ በመናድ ሰላማችንንና አንድነታችንን እውን አድርገዋል። መልካም በዓለ ልደት ያድርግልን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ ይቀድስ ይቀድስ። ወስብሐት ለእግዚአብሔር አሜን። ክብረ በዓሉ ከተደረገው የሌሊት ቅዳሴ በመቀጠል ብፁዕ ዶክተር አቡነ አረጋዊ በደቡብ ጎንደር ሀገረ ስብከታቸው ሊቀ ጳጳስና በተጨማሪ የቅዱስ ሲኖዶስ አባል ጋር በተደረገው ቃለ ምልልስ ያሰሙት እግዚአብሔር አምላካችን እንኳን ለብርሃነ ልደቱ በሰላም አደረሳችሁ እያልኩ በዓሉ በአጠቃላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንዲሁም በመላው ዓለም የሚከበር ታላቅ በዓል ነው። የሰላም በዓል እንደመሆኑ መጠን መላይክትና ሰው በዚህ ሕብረት ያከበሩበት ዕለት እንደመሆኑ መጠን በሰላም፣ በፍቅር፣ በመደጋገፍ፣ በመረዳዳት እንደ መላይክትና እንደ እረኞች በአንድ ላይ ታላቅ ታናሽ ሳይባል በእኩልነት የተከበረ በዓል እንደመሆኑ መጠን እኛም ይህንን በዓል ስናከብር የሃይማኖት መሪዎችም የዓለማውያን መሪዎችም በአጠቃላይ በዓሉ ፍጹም የደስታ፣ የፍቅር፣ የረድኤት እንዲሆን እመኛለሁ። ጌታቸው ተድላ ኃይለ ጊዮርጊስ ለዶች ቬለ ራዲዮ ከአዲስ አበባ።